ሰላሳ አራተኛው የሰሜን አሜሪካ ኢትዮጵያውያኖች ስፖርትና ባህል ፌዴሬሽን ዝግጅት እዚያው ዋሽንግተን ሲያትል እየተካሄደ ነው። እናም ለዛሬ ኢትዮጵያውያን በአሜሪካ ፕሮግራሙ ያጠናቅረውን ቅንብር ይዞ ቀርቧል። የዛሬው ትኩረቱ ታዲያ ዛሬ ምሽት ላይ በሲያትል የሰዓት አቆጣጠር የሚከናወን ከዚሁ ከኳሱ ጋር በየአመቱ ከሚደረጉ እንቅስቃሴዎች አንዱ የሆነ ውድድር ነው ይለናል። አዲስ አበባ አቶ ከፋውን እስቲ የቁንጅና ውድድሩን አላማ ምን ምን መስፈርት ወይም ክራይቴሪያ እንዳለው በመግለጽ ይጀምሩልኝ። አዎ መጀመሪያ ለአሜሪካ ድምፅ ሬዲዮ ይህን ድል ስለሰጠን በጣም እናመሰግናለን። የወይዘሪት ኢትዮጵያ በአሜሪካ የቁንጅና ውድድር በሁለት ሺ አስራ አራት ህጋዊ ፍቃድ አግኝቶ በአሜሪካ ውስጥ ከ የኢትዮጵያ ስፖርት ፌዴሬሽን ጋር በመተባበር በጋራ ከሁለት ሺህ አስራ አምስት ጀምሮ ከመላው አሜሪካ የሚመጡ ኢትዮጵያውያን ቆነጃጅቶች መካከል የሚደረግ የቁንጅና ውድድር ነው። በዚህ ቁንጅና የውድድር መካከል አንድ ተወዳዳሪ መጀመሪያ ትርፋማ ያልሆነ ድርጅት ወይም የዛን ድርጅት ሀሳብ በፕላን ደረጃ የያዘ ሰው መሆን አለባት። ከዛ በመቀጠል ደግሞ እድሜዋ ከአስራ ስምንት እስከ ሰላሳ ውስጥ መሆን አለባቸው። እንግዲህ ጥቂቶቹ መስፈርቶች እነዚህ ሲሆኑ በዚህ ዝግጅት ውስጥ የተለያዩ አይነት የውድድር ክፍሎች አሉን። ስንት ተወዳዳሪዎች አሉ ዘንድሮ አቶ ተስፋ? ዘንድሮ ያው እንግዲህ ሁሉም ዛሬ ማታ ነው ገብተው የሚጠናቀቁት። ከዲሲም የሚመጡ አሉ አሁን ቤቴልሄምም አለች። እሷም ከካሊፎርኒያ ሳነዜን የመጣችው መስመር ላይ ቤቴልም አለች፣ መስመር ላይ ነው ያለችው። አዎ፣ ሄሎ ቤቴልም ሰላም፣ እንደምናመሸሽ። ሰላም መስገን እንደምናመሻችው። እንዴት ነው ለዚህ ውድድር ዝግጅቱ? እስኪ ንገሪን ስለአንቺ፣ ምን ያህል ዝግጅት እንዳረግሽና ምን ምን ለህዝብ ለማቅረብ ከውበትሽ ሌላ ያነጋገር፣ የተለየ ያለባበስ፣ ብዙ ውድድር አለብሽ። ቀጥይ እስቲ። አዎ፣ ከሁለት አመት በፊት ዲሲ በነበረበት ጊዜ ተወዳድሬ ነበረ። ሶስተኛ በመውጣት ነው ያሸነፍኩት። አሁን ደግሞ የዛን ጊዜ ያረኳቸውን ስታቶች አርሜ በተቻለኝ አቅም እየበለጠ ስራ ተርቼ ለመገኘት አስቤያለሁ። ተዘጋጅቻለሁ። ትርፍ አልባ በሆነ ነን ፕሮፊት በሚባል ድርጅት ውስጥ የመሳተፍ መስፈርት አለው ይባላል። አንቺ በዛ በኩል ምንድን ነው እቅድሽ? የእኔ ፕላትፎርም ያው ኢትዮጵያ ውስጥ ገዳም ውስጥ በሚኖሩ እናትና አባት ትላልቅ ሰዎች የእነሱ ፍራሽ እና ብርድ ልብስ ጋዜጤ ለማከፋፈል ነው የኔ ፕላትፎርም። ያረጋውያን ማለት ነው። አፈፋውን የሚጨምሩት ሀሳብ ካለ ይቀጥሉ። ቤተልሔም እንዳለችው ሁሉም ተወዳዳሪዎች የራሳቸውን ፕሮጀክት ይዘው ይመጣሉ። ምን መርዳት እንደሚፈልጉ ወይም እየረዱ ያሉም ኖራሉ። በዚህ መካከል አጋጣሚ፣ ከዛ በተጨማሪ ደግሞ የተሰጠው ውድድር አለ እና የተሰጠው ሁሉም የየራሱን ነው ይዘው የሚመጣው ተሰጧቸውን ማህበረሰቡ በማሳየት እንዲሁም ደግሞ የባህል ቀንም አለን እና በዛም ቀን ደግሞ የፋሽን ሾው ነው የሚደረገው፣ በኢትዮጵያውያን አልባሳት ነው የሚሆነው። ጥያቄዎችም ይኖሩናል፣ ምን ያክል መድረክ ላይ ጠንካራ ተወዳዳሪዎች መሆናቸውን፣ ጥሩ ተናጋሪ መሆናቸውን እና በአጠቃላይ ይሄ ዝግጅት ለሴቶች ወደ ቁም ነገር የሚሄዱበትና ያሳደጋቸውን ማህበረሰብ የሚጠቅሙበት እራሳቸውንም በጥሩ መስመር እንዲያዘጋጁና ሌሎችንም ወጣቶች ከባልባሌ ቦታ እንዳሄዱ ወደ ቁም ነገር እንዲሄዱ ለማድረግ ነው ይሄ ፕሮግራም ታስቦም የተዘጋጀው። አስታውሳለሁ ከዓመት ነው ከሁለት ዓመት በፊት ኔሮን ውድነር እንዲሁ ከአፍሪካም ከአሜሪካ ካሉ ወጣት ኢትዮጵያውያት ጋርም ተወዳድራ አንደኛ ወጥታ በእኛም ፕሮግራም በተለያዩ ዝግጅት ቀርባ ነው አስታውሳለሁ እና እንደ ዓላማ ያደረገው ዋና ትኩረቱ የሰብአዊ አገልግሎት ነው ማለት ነው። ልክ ነው። ልክ ነው። አሁን ትልቁ ነገር ማንም ሰው ባለው በህይወቱ ጊዜ ውስጥ በተለይ እውቀቱንም ጉልበቱንም ገንዘቡንም ተጠቅመው ማህበረሰቡን ማገዝና መርዳት አለበት። ለምሳሌ ሜሮን ውድነህ በጣም ጠንካራ ጎበዝ ልጅ ለብዙዎች ወጣት አርአያ የምትሆን ሚስ ኢትዮጵያንም በሁለት ሺህ አስራ አራት የሚስ አፍሪካንም በሁለት ሺህ አስራ አሸንፏ አሁንም በጣም በትልቅ ሁኔታ ኢትዮጵያ ብዙ ጊዜ እየሄደች የዛ ከልጆች ጋር በበርዳት የተለያዩ ነገሮችን በማድረግ ላይ ትገኛለች እና እኛም እንደ እሷ እና እንደ ቤቴሌም ሌሎችን ብዙዎችን ማፍራት ነው ትልቁ አላማው። ቤቴሌም ካሊፎርኒያ ነው የምኖረው ነው ያልሽን። ምን ምን ዝግጅት አረግሽ ለዚህ ውድድር እስኪ ንገሪን፣ እንደው ምን ያህል መሰናዶ አርገሻል? ያ መድረክ ላይ እንዴት አድርጌ ፕላትፎርሜ በጥሩ ሁኔታ ና ሰዎች በሚረዱት አይነት ሊት አድርጌ ማቅረብ እና ማውራት እንደሚችል ያንን ተዘጋጅቻለሁ፣ ፕራክቲስ አድርጌያለሁ። በተጨማሪ ምን አይነት ልብሶች ጥሩ የባህል ልብሶች የትኛው ጥሩ እንደሆነ ተዘጋጅቼበታለሁ። አቶ ተስፋሁን ማን ነው? አንደኛ ለምትወጣው ኢትዮጵያዊት ዘውዱን የሚጭነው ነው። እንደ ክብር እንግዳ እንዲመጡ አሉ። ዝግጅቱ ላይ የሚካሄደውን ነገር ብትጠቅስልን። ምናልባት ለዛሬ ያልነውን እናበቃለን። በቦታው ደግሞ ተገኝቼ አንዳንድ ሁኔታዎችን አይቼ ለመስራት እሞክራለሁ። ግንጅቱ ላይ ስራውን የሚያደርገው የኢትዮጵ ፕሬዚዳንት አቶ ጌታቸውን ነው። ባለፈው በሁለት ሺ አስራ አምስት እያደረግ ነው ፕሬዚዳንት ማለት ሆነ። አዎ ዛ ነበረ፣ እንደውም ሌሎች እንግዶች ከኢትዮጵያም የሚመጡ ነበረ፣ ግን በጊዜ ማጠር ምክንያት የሚደርሱ አልመሰለንም። ግን በተጨማሪም ደግሞ በየአመቱ እንግዲህ ወደፊት ከኢትዮጵያም እንግዶች እያመጣን አሸናፊዎቹ የሚያደርጉትን ስራ ግብዣ እንዲያደርጉ ነው ግን ለምሳሌ እንደነ ኢትዮጵያን ኤርላይንስ ለልጆቹ ለአሸናፊዎቹ ይሄን ለሚያደርጉት ውድድርና ለሚያሸንፉት ነጻ ትኬት አበርክቶልናል ለዚህ ለተወዳዳሪዎች የምንሰጠው ማለት ነው። መልካም እንግዲህ ጊዜያችንም እየተገባደደ ነው። ምናልባት ቤተልሔም እንደው ለአንቺ አይነቱ ተወዳዳሪዎች ለወጣቶቹ ይሄ እንግዲህ መልክ ውበት ብቻ አይደለም የውጭ ውበት የውስጥ ብቃት የሚታይበት የውስጥ ውበት የሚታይበት አእምሮ የሚፈተንበት ነው እና እስቲ እንደው ለአንቺን መሰል ወጣቶች የምትሰጪው ምክርና አስተያየት ካለ በአንቺ ፕሮግራሙን ብናጠቃለል። አዎ፣ ልክ እንዳልከው ውበት በውጭ ብቻ ሳይሆን ውስጥ ባለው በምናደርገው ነገር፣ በባህሪያችን ለሰው ምን አይነት አመለካከት እንዳለን ያንን ያንን ያካትታል። እና ያው የሚመለክ በቁንጅናቸው ብዙ ጊዜ ውስጥ ለውስጣቸው ጥሩ እንዲሆንና ራሳቸውን ጥሩ ደረጃ ላይ ለማድረስ እንዲሞክሩ ላለ ላላዋበስ ወይም ደግሞ ብዙ ጊዜ ውጭ ላለው ብዙ ትኩረት እንዳይሰጡት ያ ነው የሚመ በጣም አመሰግናለሁ ሁለታችሁንም፣ አቶ ተስፋሁን አዱኛ፣ እንዲሁም ቤተልሔም መልካም እንድልመኛለሁ ለአንቺም አቶ ተስፋውንም መልካም እድል። መቼ ነው ውድድሩ የሚካሄደው? ተባለ በትክክል ነገ ማታ ነው እንትን የተሰጠው ውድድር ከሐሙስ ይጀምራል። የቁንጅና ፋሽን ደግሞ አርብ ነው። ቅዳሜ ያው አሸናፊዋ ዘውድ የምትጭንበት ነው። ግን ሁሉንም ነገር በተመለከተ በድረ ገጾቻችን ደብሉ ደብሉ ሚስ ኢትዮጵያ ዩስኤ ዳት ኦርግ ብለው ገብተው ማግኘት ይችላሉ። ስልኩም ሁሉም ነገር አለ። በዛ ኮንታክት ያደርጋሉ። አሁንም ሁሉም ኢትዮጵያን ቆንጃጅቶች ሜትሪየም እንዳለችው ውጫዊውን ሳይሆን ውስጣቸው አሳይተው ለማህበረሰባቸው የሚጠቅም ነገር እንዲሰሩ ያው ጥሪያችን እናቀርባለን። ሚስ ኢትዮጵያ ዩስኤ ዳት ኦርግ ነው የተባለው ሚስ ኢትዮጵያ ዩስኤ ዳት ላይ በመግባት ሁሉንም መረጃ እዛ ላይ ይገኛል። የአፕሊኬሽን ፎርም አለ፣ ሁሉም አለ። አመሰግናለሁ ጊዜያችሁን ወስዳችሁ በአሜሪካ ድምፅ ራዲዮ ስለ ዝግጅቱ ለመግለጽ ስለፈቀዳቸው እኛም እናመሰግናለን። እግዚአብሔር ይስጥልን እንላለን አቶ ደ